ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ያገኙ። ሀገርኛ ሪፖርት በደቡብ ሱዳን እንደሆኑ የተጠቀሱ ታጣቂዎች ወደ አንድ መቶ ሰባ ኪሎ ሜትር ወደ ኢትዮጵያ ዘልቀው በመግባት በደቡብ ምዕራብ ኢትዮጵያ ክልል የሚገኘውን የሱርማ ወርቅ ቁፋሮ የሚገኝበትን ስፍራ መቆጣጠራቸውን ከተለያዩ ምንጮች የደረሰን ዜና ያመለክታል። መንግስታዊ የዜና አውታሮች ወይም የሚመለከተው መንግስት ለዚህ ዜና ማስተባበያ እሁድ ምሽት ላይ ሰጥቶበታል። በዚህ ማስተባበያ መሰረት የደቡብ ሱዳን ታጣቂዎች በተባለው ስፍራ ዘልቀው እንዳልሰፈሩ ገልጿል። ጉዳዩም በነፃ ምንጭ ወይም በአካባቢው እማኞች ለማረጋገጥ አልተቻለም። እንደ ሌሎች ምንጮች ገለጻ መሰረት ቀደም ሲል በመንግስት ፈቃድ በሺ ዘጠኝ መቶ ዘጠና ዎቹ መጀመሪያ በአሁኑ አዲስ አስተዳደር ስር የሚገኘው የማርዱር ወረዳ ላይ የደቡብ ሱዳኑ የሪክ ማቻር ሀይል እንዲያርፍበት ፈቃድ ተሰጥቶ እንደነበር ያስታውሳሉ። ሆኖም ከፈቃድ ውጪ ይህ ታጣቂ ሀይል በዚያው አካባቢ ሰፍሮ በአካባቢው ነዋሪ ህዝብ ላይ ጥቃት በማድረስ ላይ ይገኛል በማለት ምንጮቹ ገልጸዋል። በመንግስት እውቅና ጭምር ይኸው የሬክ ማቻር ታጣቂ ኃይል እስከ ሚዛን ተፈሪ ድረስ ዘልቆ እንደሚገባ እነዚሁ ምንጮች ገልጸዋል። በእነዚህ ምንጮች ገለጻ መሰረት በሁለት ሺህ ስምንት ዓመተ ምህረት በኢትዮጵያና በደቡብ ሱዳን በኩል በተደረጉ ውይይቶች ዘረፋው ረገብ ብሎ እንደነበር ገልጸው አሁን ተመልሶ ያው የዘረፋ እንቅስቃሴ ማገርሸቱን ምንጮቹ አስታውቀዋል። ታጣቂዎቹ በፊት ከነበሩበት አንድ መቶ ሀምሳ ኪሎ ሜትር በተጨማሪ ሀያ ኪሎ ሜትር ወደ ውስጥ ገብተው ባቻጊ በሚባል ቦታ ካምፕ ማድረጋቸው እና ይህ በልማዳዊ መንገድ ወርቅ የሚወጣበት አካባቢ መሆኑን ገልጸዋል። ታጣቂዎቹ የታጠቁት መሳሪያ የአካባቢው አርብቶ አደሮች ከሚይዙት ክላሽ ጋር የሚመጣጠን እንዳልሆነም ጨምረው አስረድተዋል። እነዚህ ታጣቂዎች ኪኒሽ ወደ ተባለ ስፍራ ተሸጋግረውም ወርቅ ማውጣት መጀመራቸው ተገልጿል። በእነዚህ ምንጮች መሰረት ድርቅ በሚከሰት ወቅት እነዚህ ወገኖች ይመጡና ከብቶቻቸው ውሃና ግጦሽ መሬትን ይሻሙ እንደነበር አስታውሰዋል። አሁን ግን ለዘለቄታው በሚመስል መልክ በዚያው አካባቢ መስፈራቸውንም ጨምረው ገልጸዋል። ኢትዮጵያ በጋምቤላ እና በደቡብ ምዕራብ ኢትዮጵያ ክልሎች በኩል ከደቡብ ሱዳን ጋር የምትዋሰነው መሬት ሰፊ ሀብት ያለው በመሆኑ ወደፊት ችግር ሊያስከትል እንደሚችል አካባቢውን የሚያውቁ ሰዎች ይናገራሉ። የውጭ ጉዳይ ሚኒስቴርም ደቡብ ሱዳን እንደ መንግስት ከተመሰረተ አስር ዓመት ሲሞላው ድንበር አለመካለሉ በይፋ አስታውቋል። ከዚህ በተጨማሪ መንግስት የደቡብ ሱዳን ታጣቂዎች በደቡብ ምዕራብ ኢትዮጵያ ውስጥ እንዳልገቡ ትናንት እሁድ ሰኔ አስራ ዘጠኝ ቀን ሁለት ሺህ አስራ አራት ዓመተ ምሕረት ምሽት ላይ ባወጣው መግለጫ በአጽንኦት ገልጿል። መንግስት ለቀጣዩ ዓመት የሰብል ዘመን እንዲውል በማሰብ ወደ ሀገር ውስጥ ላስገባው የአፈር ማዳበሪያ ግዢ፣ ማጓጓዣ እና ሌሎች ወጪዎች ከስልሳ አራት ነጥብ አምስት ቢሊዮን ብር በላይ ወጪ ማድረጉ ተገለጸ። የኢትዮጵያ ግብርና ስራዎች ኮርፖሬሽን እንዳስታወቀው ለቀጣዩ ዘመን አስራ ሁለት ሚሊዮን ስምንት መቶ ሰባ ስድስት ሺ ስድስት መቶ ሀያ ሶስት ነጥብ አምስት ኩንታል የአፈር ማዳበሪያ ግዢ ማድረጉን አስታውቋል። የኢትዮጵያ ግብርና ስራዎች ኮርፖሬሽን ጨምሮ እንደገለጸው መንግስት ለመርከብ ማጓጓዣ፣ ለከረጢት እና ሌሎች አስተዳደራዊ ወጪዎችን ሳይጨምር ከሀምሳ ቢሊዮን ብር በላይ አውጥቷል ተብሏል። ከተገዛው መካከል ሰባት ነጥብ ስምንት ሚሊዮን ኩንታል ሀገር ውስጥ ደርሶ ለአርሶ አደሮች እየተከፋፈለ መሆኑን ተገልጸዋል። በዶሮና እንቁላል ላይ ተከስቷል የተባለው ያልታወቀው በሽታ ወደ ሰዎች እንደማይተላለፍ መታወቁ ተገለጸ። በዶሮ እርባታ የተሰማሩ ሰዎች በሽታው ወደ ሰዎች እንደማይተላለፍ በይፋ በመንግስታዊ የዜና ማሰራጫዎች እንዲገለጽላቸው ዓርብ ሰኔ አስራ ሰባት ቀን ሁለት ሺህ አስራ አራት ዓመተ ምህረት በተቋሙ በመገኘት ጥያቄ ማቅረባቸውም ተሰምቷል። ዶሮ አርቢዎች በጠየቁት መሰረት ስለ በሽታው መዛመት በመገናኛ ብዙሃን እንደተሰራጨው አሁንም በተመሳሳይ ሁኔታ በሽታ ወደ ሰዎች እንደማይተላለፍ እና ህብረተሰቡ ዶሮና እንቁላል እንዲመገብ በዜና ማሰራጫዎች እንዲተላለፍላቸው ጠይቀዋል። ብዙዎቹ አርቢዎች እንደገለጹት ዘገባው ከተላለፈበት ቀን ጀምሮ ላለፉት አስራ አምስት ቀናት ከፍተኛ ኪሳራ እንደገጠማቸው በዚህ አጋጣሚ አሳውቀዋል። አንዳንዶቹም በዚህ ከቀጠለ የዶሮ መኖ መግዛት እንደሚያቅታቸው ገልጸዋል። እንደ ዶሮ አርቢዎቹ ገለጻ ከዶሮ በሽታ በበለጠ ሁኔታ ዶሮዎቹ በመኖ ውጥረት ሊያልቁ ይችላሉ በማለት ስጋታቸውን ለሚመለከተው ክፍል አስታውቀዋል። በግብርና ሚኒስቴር የዶሮ እርባታ ዘርፍ በሰጠው መግለጫ እገዳው በዶሮ አርቢዎች ላይ ኪሳራ እንደሚያስከትል መስሪያ ቤቱ ይገነዘባል በማለት መልስ ሰጥቶበታል። የግብርና ሚኒስቴር ሰኔ ሶስት ቀን ሁለት ሺህ አስራ አራት ዓመተ ምህረት ለዶሮ አርቢዎችና ላኪ ድርጅቶችን በተመለከተ በሰጠው መግለጫ ወደ አዲስ አበባ ሲገቡ የነበሩና ወደ ውጭ የሚላኩ የተፈለፈሉ ጫጩቶች ሰዎችና እንቁላሎች መታገዳቸው የሚታወስ ነው። ይህንን በተመለከተ ከዶሮ አርቢዎች የቀረበለትን ተመልክቶ በአጭር ጊዜያት ውስጥ እንደሚያነሳ የሚኒስቴር መስሪያ ቤቱ ጨምሮ አስታውቋል። የአዲስ አበባ ቀላል የባቡር ፕሮጀክት አገልግሎት ከጀመረበት ከሁለት ሺህ ስምንት ዓመተ ምህረት እስከ ነሐሴ ሁለት ሺህ አስራ ሶስት ዓመተ ምህረት ድረስ አስራ ስድስት ቢሊዮን ብር ኪሳራ እንደደረሰበት የፌዴራል ዋና ኦዲተር መስሪያ ቤት አስታወቀ። የኢትዮጵያ ምድር ባቡር ኮርፖሬሽን ለአዲስ አበባ ቀላል ባቡር ፕሮጀክት የሚውል ገንዘብ ከውጭ ሲበደር በውሉ መሰረት ዋናውን ብድርና ወለዱን በአመት ሁለት ጊዜያት እየከፈለ በአስር አመታት ውስጥ የተገነባበትን ወጪ ከፍሎ እንዲጨርስ ስምምነት መድረሱን ይኸው የዋና ኦዲተር መስሪያ ቤት ሪፖርት ያሳያል። ሆኖም ኮርፖሬሽኑ በውሉ መሰረት ጊዜውን ጠብቆ ባለመክፈሉና በውጭ ምንዛሬ ልዩነት የተነሳ ከፍተኛ ኪሳራ እያስመዘገበ መሆኑን የኦዲተሩ ሪፖርት ያመለክታል። ኮርፖሬሽኑ እስካሁን ካስመዘገበው ኪሳራ ውስጥ ዘጠና አምስት በመቶ የሚሆነውን ለኢንቨስትሜንቶች እና በውጭ ምንዛሬ ልዩነት የተመዘገበ መሆኑ ተገልጿል። በዋና ኦዲተር ሪፖርት እንደተመለከተው የኮርፖሬሽኑ ኃላፊዎች የቀረውን የፕሮጀክት እዳ በሶስት አመታት ከስድስት ወራት ውስጥ ከፍለው ለመጨረስ እየሰሩ መሆናቸውን አሳውቀዋል። የኢትዮጵያ ምድር ባቡር ኮርፖሬሽን አዲስ አበባ ቀላል ባቡር ከውጭ ባንክ ከተበደረው ውስጥ ሰማንያ አምስት ሚሊዮን ብር መክፈሉ ተገልጿል። በአሁኑ ጊዜ ባቡሩ ወደ ስራ ሲገባ ካስገባቸው አጠቃላይ አርባ አንድ ባቡሮች ውስጥ አሁን ስራ ላይ የሚገኙት ሀያ አራት የሚሆኑት ብቻ መሆናቸውን የዋና ኦዲተሩ ሪፖርት ያመለክታል። በዚህ ሪፖርት የዋና ኦዲተር እንዳመለከተው እስከ መጋቢት ሁለት ሺህ አስራ አራት ዓመተ ምህረት ድረስ ያለውን ያጣመረ መሆኑ ተገልጾ አለ። የኢትዮጵያ መንግስት አገዋ በሚል ምህፃረ ቃል የሚታወቀውን አሜሪካ ለታዳጊ ሀገራት የሰጠች ምርትን ከቀረጥ ነጻ ላይ የማስገባት መብት እንደ ኤውሮፓ አቆጣጠር በመጪው ታህሳስ ሀያ ሀያ ሁለት እንደገና ይጀመራል የሚል ተስፋ እንዳለው ገልጿል። የውጭ ጉዳይ ሚኒስቴር ከአሜሪካ አምባሳደር ቻርጅ ዴ አፌርስ ጋር ውይይት ካካሄደ በኋላ በሰጠው መግለጫ ኢትዮጵያ በአገዋ ስምምነት መሰረት በመጪው ዓመት ከታህሳስ በኋላ በድጋሜ ተጠቃሚ ልትሆን እንደምትችል ገልጿል። ከውጭ ጉዳይ በተገኘው መረጃ መሰረት የአሜሪካ ፕሬዚደንት ባይደን ኢትዮጵያን ማዕቀብ ከሚጣልባቸው ሀገራት ምድብ ውጪ ለማድረግ ትዕዛዝ ማስተላለፋቸው የአገዋ ተጠቃሚነት መብቷን እንደገና ለማግኘት ተስፋ እንዳላት አመላካች ነው ብለዋል። የአሜሪካ ፕሬዚደንት በየዓመቱ የአገዋ ተጠቃሚ ሀገራትን እንደሚያድሱ ይታወቃል። ይህም የኢትዮጵያ ተጠቃሚነት እንደገና ለማደስ ከአሜሪካ መንግስት ጋር ጥልቅ ውይይት ከጀመረ ከወራት በፊት መሆኑን የውጭ ጉዳይ ሚኒስቴር ጨምሮ ገልጸዋል። ዓለም አቀፍ ሰብአዊ እርዳታ የያዙ አውሮፕላኖች በመቀሌ እንዳያርፉ መከልከላቸውን ከትግራይ መደበኛ የመገናኛ ብዙኃን የተገኘው ዜና ያመለክታል። በኢትዮጵያ በኩል ወደ ትግራይ ከስምንት ሺህ ሊትር በላይ ነዳጅ ለትግራይ መላኩን አስታውቋል። ለዚህ ህወሀት ማስተባበያም ሆነ የተቃርኖ ድምፅ አላሰማበትም። የኢትዮጵያ አየር መንገድ የዴሞክራቲክ ኮንጎ ብሔራዊ አየር መንገድን አርባ አምስት በመቶ ድርሻ ለመግዛት የተቃረበ መሆኑን ከአየር መንገድ የተገኘው ዜና አመለከተ። ያም ቢሆን ሀምሳ አምስት በመቶ ድርሻ በዴሞክራቲክ ኮንጎ መንግስት ስር እንደሚቆይ ተገልጸዋል። ይህ የአየር መንገድ ለኮንጎ ሁለተኛው መሆኑ ይታወቃል። የኢትዮጵያ አየር መንገድ በገለጸው መሰረት ከዴሞክራቲክ ኮንጎ አየር መንገድ ጋር ስምምነት በቀጣዮቹ ሁለትና ሶስት ወራት ሊፈጸም ይችላል ተብሏል። በአየር መንገዱ ገለጻ መሰረት አየር መንገዱን ለማንቀሳቀስ ከኮንጎ መንግስት ጋር ሳይሆን ከኮንጎ እንደ ባንክ ከመሳሰሉ ተቋማት ጋር ስምምነት እየተፈጸመ መሆኑን አስታውቋል። ከዚህ በፊትም የኢትዮጵያ አየር መንገድ አርባ ዘጠኝ በመቶ ድርሻ ከማሊ እና አርባ አምስት በመቶ ድርሻ ከዛምቢያ እንዲሁም ከቶጎ ሀያ ዘጠኝ በመቶ ድርሻ እንዳለው ይታወቃል። የኢትዮጵያ አየር መንገድ በተጨማሪ እንደገለጸው እስካሁን ድረስ በአፍሪካ ደረጃ ያሉት ፕሮጀክቶች አትራፊ መሆናቸውን አስታውቋል። በሁሉም አየር መንገዶች ውስጥ የኢትዮጵያ አየር መንገድ ተጨማሪ ገንዘብ የማያፈስ መሆኑን ተገልጿል። የኢትዮጵያ አየር መንገድ ሶስት ነጥብ አራት ቢሊዮን ዶላር በሀያ ሀያ ገቢ እንዲሁም በሀያ ሀያ አንድ አራት መቶ ዘጠና አራት ሚሊዮን ዶላር ትርፍ ማግኘቱ የሚታወስ ነው። አየር መንገድ በሺ ዘጠኝ መቶ አርባ አምስት አመተ ምህረት ሲቋቋም በአንድ ነጥብ አምስት ሚሊዮን ዶላር እንደነበር የሚታወስ ነው። በአሁኑ ጊዜ አየር መንገዱ አንድ መቶ ሰላሳ አምስት ዘመናዊ አውሮፕላ ሬስቶራኖች ሲኖሩት ከዚህም ውስጥ አርባ ስምንት በመቶዎቹ ለተወሰኑ ጊዜያት በሊዝ የተያዙ መሆናቸው ይታወቃል። በአሁኑ ጊዜ አየር መንገዱ አስራ አምስት ሺ አምስት መቶ ሰራተኞች ሲኖሩት ስካይላይት የተባለ ባለ አራት ኮከብ ሆቴል እንዳለው የሚታወቅ ነው። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን ዘቀለ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።